so ድሬዳዋ ለሚካሄደው ምርጫ የሚሳተፉ ተወዳዳሪ የፖለቲካ ፓርቲዎች የምርጫውን ሂደት ሰላማዊነት የሚያረጋግጡበት የጋራ ምክር ቤት አቋቁመዋል። ምክር ቤቱ ከመቋቋሙ በፊትም በአስተዳደሩ ምርጫ ቦርድ አስተባባሪነት በትብብር ሲሰራ መቆየቱን የምርጫ ቦርድ ድሬዳዋ ቅርንጫፍ ኃላፊ አቶ ዚያድ ያሲን አስታውቀዋል። በከተማ አስተዳደራችን የፖለቲካ ፓርቲዎች የጋራ ፎረም አቋቁመናል። ዋናው ዓላማው በከተማ አስተዳደሩ ፈቃድ አግኝቶ ተመዝግበው እጮቻቸውን አስመዝግበው ለውድድር ራሳቸውን እያዘጋጁ ያሉ ፖለቲካ ፓርቲዎች ሁሉንም ማለት ነው በምርጫ ሂደት ላይ የሚያጋጥማቸውን ችግር በዚህ ጋራ መድረክ ላይ በማቅረብ በጋራ በውይይት በመፍታት ችግሮቹን እየቀረፉ የሚሄዱበት አግባብ ነው ያለው ማለት ነው። ስለዚህ ሰላማዊ የምርጫ አካሄድ ሊኖር የሚችለው ሁሉም ተዋንያን አካላቶች የራሳቸውን ድርሻ ማበርከት ሲገባቸው ነው እና ከዛ አንጻር እየተገናኘን በየሳምንቱ ያጋጠማቸውን ችግር ግምገማ እያደረግን አቅጣጫዎች በጋራ እያስቀመጥን መፍትሄዎች እየተወሰዱ እየሄደበት ያለበት ሁኔታ ነው ያለው። ከዛ አንጻር በጎ ስራዎች ተሰርቷል። ያጋጠሙ ችግሮች ወዲያውኑ በጋራ ምክር ቤቱ ተፈተዋል። በቀጣይ ደግሞ እንደ ችግር ሊያጋጥሙ የሚችሉት ላይ አቅጣጫዎችን እያስቀመጥን ከስህተት እንድንማር እየተደረግን ያለበት ሁኔታ ስላለ በጥሩ ሁኔታ እየለለን ያለ ነው። የምክር ቤቱ መቋቋም ለፓርቲያቸው መሆን ለምርጫ ሂደት ጠቃሚ እንደሆነ ይናገራሉ። የእናት ፓርቲ ድሬዳዋ ቅርንጫፍ ኃላፊ አቶ ናትናኤል ስናማው በዋናነት ፎርሙም ይጠቅመን ካሁን በፊትም በምርጫ ቦርድ ጠሪነት ተገናኝተን የጋራ ምክር ቤት አቋቁመናል። ግን እሱ ፎርም በዋናነት እስካሁን እየጠቀመን ያለ በምርጫ ሂደት ውስጥ በእጩዎቻችን ላይ አጠቃላይ ባለ በምርጫ ቅስቀሳችን በሙሉ እንቅስቃሴያችን ላይ በሚመጡ ክፍተቶች ከኛ ሊሆን ይችላል ከገዢው መንግስት ሊሆን ይችላል። የሚወጡ ክፍተቶች ምንገጠማችሁ ገጠማችሁ በሚል የጋራ መፍትሄ የምናስቀምጥበት ነው። እስካሁን እያደረግን ያለው እሱ ነው። በቀጣይ ደግሞ ቢያንስ ከምርጫ በፊት ሊፈጠሩ የሚችሉ ስጋቶች ይኖራሉ ተብሎ ይጠበቃል። ከምርጫ በኋላም ደግሞ የተሸናፊው አካል ምርጫን በጸጋ ያለመቀል ሁኔታዎች ይኖራሉ። በሂደቱ ውስጥ ሁሉ ብዙ ችግሮች ሊፈጠሩ ይችላሉ። በዚህ ውስጥ ሁላችን የምንስማማበት ማንም ህዝብ እንዳይጎዳ የትኛውም አካል በሰላም እንዲጨርስና እንፈልጋለን ያሳያለን ሁላችንም ለሱ ደግሞ በጋራ ማጎየት አስፈላጊ ነው የሚሆነው በቀጣይ ምን ስጋቶች አሉ፣ ምን ሊሆኑ ይችላል ብሎ የጋራ ኮሚኒኬት የምናደርግበት መርሃ ግብር ነው። ሱ በድሬዳዋ ከ1600 በላይ የተመዘገበ አባል ና ከዚያ በላይ ደጋፊዎች እንዳሏቸው የሚናገሩት አቶ ናትናኤል ሁሉም ፓርቲዎች አባልና ደጋፊዎቻቸው የምርጫ ስነ ምግባር እንዲተገብሩ እንዲያደርጉ ይመክራሉ። በገጠር ቀበሌዎች በነጻነት ለመንቀሳቀስ ና እጩ ለማቅረብ ያልቻሉበት ሁኔታ መኖሩን ና ከተማ ውስጥም አንዳንዶች ላይ ማስፈራሪያ እንደሚደርስባቸው አቶ ናትናኤል ይናገራሉ። በዚህ ረገድ ከምርጫ ቦርድ ና ከገዢው ፓርቲ ጋር ተቀራርቦ መስራቱ መፍትሄ ለማግኘት ጠቃሚ ነው ብለዋል። የአማራ ብሔራዊ ንቅናቄ አብን የድሬዳዋ ሰብሳቢ አቶ ሺ ጥላማሙ በበኩላቸው በምክር ቤት አባልነታቸው ምርጫው ሰላማዊ ሆኖ እንዲጠናቀቅ የሚችሉት እንደሚያደርጉ ገልጸዋል። ድሬዳዋ ውስጥ እንግዲህ ምርጫው ሰላማዊ ሆኖ ተጀምሮ በሰላም እንዲጠናቀቅ ፍላጎተዋለን። ማንም ማሸነፈማል የሚመጣውን ውጤት በመቀበል ማን ነው። የምርጫ ቦርድ ህግና ስርዓት እስከተከበሩ ድረስ ሰላማዊ ሁኔታዎች ሊፈጠሩ ይችላሉ። ያ ነገር ግን ህግ የመጣስ ሁኔታዎች ከተፈጠሩ ደግሞ ቀውስ ሊፈጠር ይችላል። ና ያ ነገር እንዳይፈጠር በምርጫ ቦርድ አስተባባሪነት ተቃዋሚ ፖለቲካ ድርጅቶች ና ወይም ተፎካካሪ ፓርቲዎች ና ገዢው ፓርቲ የጋራ መድረክ ተቋቁሟል። በዛ መሰረት ችግሮች በሚታዩበት ወይም በሚፈጠሩበት ሁኔታ ወይም አዝማሚያዎች በሚታዩበት ሁኔታ ቀድሞ ችግሩ እንዲፈታ የራሳችንን ጥረት እናደርጋለን ከሌላ ፖለቲካ ድርጅቶች ጋር በመተባበር ማለት ነው። በእስካሁን የምርጫ ሂደት አስቀድመው በተዘጋጁበት ልክ እጩዎችን ማስመዝገብ እንዳልቻሉ እንዲሁም የሚከራይ ቢሮ ማግኘት እንደተቸገሩ ተናግረው በአስተዳደሩ በኩልም ይህን ለመቅረፍ ድጋፍ እየተደረገላቸው እንዳልሆነ ገልጸዋል። የብልጽግና ፓርቲን ወክረው በምክር ቤቱ ምስረታ ላይ የተገኙት አቶ ደራራ ኢብራሂም ፓርቲያቸው እስካሁን ባለው ሂደትም የምርጫው ሂደት ሰላማዊ ሆኖ እንዲቀጥል የሚችለውን እያደረ እያደረገ ነው ብለዋል። ምርጫው እንዲሳካ አባሎቻችንን፣ ደጋፊዎቻችንን በቂ የሆነ ስልጠናና ግንዛቤ ምንም አይነት ስህተት ሳይፈጸም ምርጫው በአግባቡ እንዲካሄድ መጠነ ሰፊ የሆነ የስልጠና ሰራዊት ሰርተዋል። የአባላችንን የማሰልጠን አመራራችንን ከከፍተኛ አመራር ጀምሮ እስከ ታችኛው አመራር ግንዛቤ የመፍጠር የማሰልጠን፣ ችግሮች ሲከሰቱ የመፍታት ከዚህም አልፎ በምርጫ ቦርድ የጋራ ምክር ቤት አለን። ከተፎካካሪ ፓርቲዎች ጋራ እዚህ የጋራ ምክር ቤት ላይ ችግሮች ሳይከሰቱ ወዲያው ችግሮችን የማስቆም እና የመወያየት እድሉ ስላለ እዛ ላይ ችግሮች እየተፈቱ ነው ያሉት። ተቃዋሚዎች ወደ ገጠር ቀበሌዎች መንቀሳቀስ አልቻለም ሲሉ ያቀረቡትን ስሞታ በተመለከተ በገጠር እጩ ያቀረበ ተቃዋሚ ፓርቲ በሌለበት ሁኔታ ክስ መቅረቡ ትክክል አይደለም ብለዋል አቶ ደራራ። ይሁንና እጩ ባይኖራቸውም ወደፈለጉበት ቦታ በነፃነት እንዲንቀሳቀሱ የሚችሉት እንደሚያደርጉ ነው የተናገሩት። በድሬዳዋ 189 ወንበር ላለው የአስተዳደር ምክር ቤት ቤትና ለሁለት የህዝብ ተወካዮች ምክር ቤት ወንበሮች ገዢው ፓርቲ ብልጽግናን ጨምሮ ኢዜማ፣ ነጻነትና እኩልነት ፓርቲ፣ እናት ፓርቲ፣ አብንና ሌሎችም የግል ተወዳዳሪዎች ለምርጫ መመዝገባቸውን ያገኘነው መረጃ ያመለክታል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል